የዲደብሊው ዜና እንደምናመሻችሁ በቅድሚያም ዋና ዋና ዜናዎቹ፣ በደቡብ ምዕራብ ዳርፉር ውስጥ የሱዳን ጦር ባካሄደው የአየር ጥቃት ከአርባ በላይ ሰዎች መገደላቸው ተነገረ። ዩናይትድ ስቴትስ የሱዳን ተቀናቃኝ ኃይሎች በአስቸኳይ ለሰብአዊ እርዳታ መተላለፊያ እንዲያመቻቹ፣ ለውይይትም እንዲቀመጡ ጠይቃለች። የዩናይትድ ስቴትስ ሰው አልባ አውሮፕላን የመን አቅራቢያ መከስከሱን ፔንታገን አረጋገጠ። ቀደም ብለው የየመን ሁቲ ሚሊሻዎች ባለፉት ቀናት በርካታ አውሮፕላኖችን መትተው መጣላቸውን አስታውቀው ነበር። ሊባኖስ ውስጥ በድምፅና መልእክት መቀበያ መሳሪያ ፍንዳታ የሞቱ ሰዎች ቁጥር ማሻቀቡ እየተነገረ ነው። ዛሬ ከቀትር በኋላም በደቡባዊ ቤይሩት በርካታ ፍንዳታ ደርሷል። ማዕከላዊ አውሮፓን ከሁለት አስርት ዓመታት ወዲህ ያጥለቀለቀው አስከፊ የጎርፍ አደጋ ከሮማኒያ እስከ ፖላንድ ከባድ ውድመት አስከትሏል። ዜናው በዝርዝር በደቡብ ምዕራብ ዳርፉር ውስጥ የሱዳን ጦር ባካሄደው የአየር ጥቃት ከአርባ በላይ ሰዎች መገደላቸው ተነገረ። በተጠቀሰው የሱዳን ግዛት ኒያላ ከተማ ጥቃቱ የደረሰው ሰኞ እለት እንደነበር የአካባቢው የመረጃ ምንጮች ተናግረዋል። የአየር ጥቃቱ ኢላማ ያደረገው በከተማዋ የሚገኝ እስር ቤትን እንደሆነና በርካቶች መገደላቸውም ተመልክቷል። ኒያላ ከተማን የተቆጣጠረው ፈጥኖ ደራሹ ኃይል በኤክስ ገጹ እንዳመለከተው የሱዳን ጦር በአየር ጥቃቱ የማህበራዊ ደህንነት ሚኒስቴር ህንጻና በአካባቢው የሚገኙ መኖሪያ ቤቶችን አውድሟል። የሱዳን መንግስት ጦር ከቅርብ ሳምንታት ወዲህ በአብዛኛው በፈጥኖ ደራሹ ኃይሎች ቁጥጥር ስር በሚገኘው ምዕራባዊ ዳርፉር ግዛት የሚያደርሰውን የአየር ጥቃት አጠናክሯል። የመንግስት ጦር በጅምላ ሲቪሎች ላይ ጥቃት በማድረስም እየተከሰሰ ነው። ይህ በእንዲህ እንዳለም ዩናይትድ ስቴትስ የሱዳን ተቀናቃኝ ሀይሎች ወደ ድርድር እንዲመለሱ ጠይቃለች። ፕሬዚደንት ጆ ባይደን ለሱዳናውያን ስቃይ ተጠያቂ የሆኑት የሱዳን ጦርና ፈጥኖ ደራሽ ኃይሎች ሰራዊታቸውን ወደኋላ በመሳብ እንቅፋት የሌለበት የሰብአዊ እርዳታ መንገድ እንዲከፍቱና ይህን ጦርነት ለማቆምም ለድርድር እንዲቀመጡ ጥሪ ያቀርባለሁ ብለዋል። ሊባኖስ ውስጥ በድምፅና መልእክት መቀበያ መሳሪያ ፍንዳታ የሞቱት ሰዎች ቁጥር ማሻቀቡ እየተነገረ ነው። ዛሬ ከቀትር በኋላም በደቡባዊ ቤይሩት በርካታ ፍንዳታ ደርሷል። ፍንዳታው የደረሰው ይህን የመገናኛ መሳሪያ በተጠቀሙ በኢራን የሚደገፈው ሂዝቦላ አባላትና ቤተሰቦች ላይ መሆኑን የተነገረው በፍንዳታው እስካሁን 12 ሰዎች መሞታቸው የተገለጸ ሲሆን የተጎዱት ደግሞ 2800 ይሆናሉ ተብሏል። ሂዝቦላህና የሊባኖስ መንግስት ለድርጊቱ እስራኤልን ተጠያቂ አድርገዋል። በዋሽንግተኑ የመካከለኛ ምስራቅ ፖሊሲ ጥናት ተቋም የጸረ ሽብርና ስለላ ባለሙያው ማቲዩ ለቪት ለዶች በለ እንደተናገሩት ይህ ፍንዳታ የተፈጸመው ከፍተኛ ደረጃ በሚሰጠው የስለላ ተግባር ነው። እንዲህ ያለ አይቻል አላውቅም። ከውጭ የተገዙ የኢራንን የኒውክሌር ማብላያ ስልቶች በፍጥነት እንዲሽከረከሩና እንዲሞቁ ያደረጋቸውን የምዕራባውያንን ጥሶ የገባ ስልት ያስታውሳል። ሆኖም ግን በተለይ እንዲህ ባለ የተከለከለ ቦታ ለመንቀሳቀስም፣ ለምዕራባውያንም ሆነ ለእስራኤል አስቸጋሪ በሆነ ስፍራ እንደዚህ ያለ ነገር የለም። ሄዝቦላ ውስጥ የገባ ከፍተኛ የስለላ ተግባር ነው። አያይዘውም ከድርጊቱ ጀርባ የእስራኤል እጅ ሊኖር ይችላል የሚል ጠቁመዋል። ወታደራዊ ኃይሏ በተጠንቀቅ እንዲቆም ያዘዘችው እስራኤል ግን ምላሽ አልሰጠችም። የአውሮፓ ሕብረት ሊባኖስ ውስጥ በመገናኛ መሳሪያዎች የደረሰውን ፍንዳታ አውግዟል። የዩናይትድ ስቴትስ ሰው አልባ አውሮፕላን የመን አቅራቢያ መከስከሱን ፔንታገን አረጋገጠ። ቀደም ብለው የየመን ሁቲ ሚሊሻዎች ባለፉት ቀናት በርካታ አውሮፕላኖችን መጥተው መጣላቸውን አስታውቀው ነበር። የፔንታገን ቃል አቀባይ ሜጀር ጀነራል ፓት ራይደር ለጋዜጠኞች እንደተናገሩት ትናንት ኤምኪው ዘጠኝ የተሰኘው ሰው አልባ አውሮፕላን የመን አቅራቢያ ወድቋል። ስለ ሁኔታው ዝርዝር መረጃ እንደሌላቸው የገለጹት ቃል አቀባዩ ጉዳዩ እየተመረመረ መሆኑንም አመልክተዋል። የሁቲ አማጽያን ሰኞ ዕለት ሶስት ኤምኪው አውሮፕላኖችን መተን ጥለናል ብለዋል። የፔንታገን ቃል አቀባይ ግን ስንት ሰው አልባ አውሮፕላን የሚለውን አልገለጹም። አድማጮች የምትከታተሉት የዶችቨለ ዲደብሊዩን ዜና ነው። ማዕከላዊ አውሮፓን ከሁለት አስርተ ዓመታት ወዲህ ያጥለቀለቀው አስከፊ የጎርፍ አደጋ ከሮማንያ እስከ ፖላንድ ከባድ ውድመት አስከትሏል። ከተሞችን በጭቃና ፍርስራሾች በመዝጋት ድልድዮችን አውድሟል፣ መኪናዎችን አስጥሟል። ባለስልጣናትና ባለቤቶችንም በቢሊየን የሚቆጠር ዶላር ለጉዳት ክፍያ እንዲያወጡ አድርጓል። እንዲያም ሆኑ አሁንም ውሃው ሊጨምር እንደሚችል ነው የሚገለጸው። በዛሬው ዕለትም በፖላንድ በቼክ ሪፐብሊክ፣ እንዲሁም በሃንጋሪ በወንዝ ዳርቻ አካባቢ ያሉ ነዋሪዎች ራሳቸውን ከጎርፍ ለመከላከል እየሞከሩ ነው። ፖላንዳዊው አርቲስት አልበርት ዋሮቶሮቭስኪ ያለውን ሁኔታና የህዝቡን ስሜት እንዲህ ነው የገለጸው። ብሩህ ተስፋ ያላት እቺ ፀሐይ እኛንም ትረዳናለች። ሰዎች እንዲህ ያለ እምነትና ተስፋ አላቸው ብዬ አስባለሁ። እናም ማየት ትችላለህ። እዚህ ያለው ሁሉም ይህን ለማድረግ ጥንካሬው አለው እንደኔ ለማድረግም ሰዎች እንደውም ከስራ ሁሉ ፍቃድ ወስደዋል። ለምሳሌ እኔም ከረባቴን አውልቅ ያለው ወንዙ ድንበሩን አልፎ ላይ መጣ ይችላል በሚል እንዲሁም የጎርፍ መከለያዎቹ ያግዱት እንደሆን የተከፋፈለ አስተያየት ነው ያለው። ከ1997 ወይም ከ2010ሩ በተሻለ ተዘጋጅተናል። ሆኖም ያንንም አልፎ ጎርፍ ይመጣል የሚል ስጋትም አለ። እናም የሚሆነውን ሁሉንም እየጠበቅን ነው። መከላከል እንፈልጋለን። ጣሊያን ውስጥም አንድ ያደጋ ጊዜ ሰራተኛ በጎርፍ ሊወሰድ የነበረ መኪናን ለማዳን ሲሞክር በውሃ ተወስዶ ሕይወቱን ማጣቱ ተዘግቧል። የአውሮፓ ሕብረት ፓርላማ አባላት በማዕከላዊ አውሮፓ በጎርፍ ለተጎዱ አካባቢዎች አስቸኳይ የገንዘብ ድጋፍ እንዲደረግ ጠይቀዋል። የቱርክ ፕሬዝደንት ሀገራቸው ከምስራቁ ዓለም ጋር ያላትን ግንኙነት እንደምታጠናክር አስታወቁ። ፕሬዚደንት ረሴፕ ጠይብ ኤርዶሃን ዛሬ እንደተናገሩት ቱርክ ከምዕራቡ ዓለም ጋር ያላትን ትስስር እያስቀጠለች ቻይናን ጨምሮ ከብሪክስ አባል አገራት ጋር ያላትን ግንኙነት ታጠናክራለች ብለዋል። የሰሜን አትላንቲክ የጦር ቃል ኪዳን ኔቶ አባል የሆነችው ቱርክ ከቅርብ ጊዜ ወዲህ ቻይናና ሩሲያ በአባልነት የሚገኙበት የብሪክስ አባል ለመሆን እንደምትፈልግ ይፋ አድርጋለች። የአንካራ ፍላጎት አሜሪካና የአውሮጳ ሀገራት በተለምዶ በመልካዋ ምድራዊ አቀማመጥ ከምትዛመደው ከምዕራቡ ዓለም ለመገለል መንገድ እያመቻቸች ነው የሚል ስጋት እንዲያድርባቸው ማድረጉን ሮይተርስ በዘገባው አመልክቷል። ኤርዶጋን ዛሬ አንካራ ላይ እንደተናገሩት የሀገራቸው ከምስራቁ ዓለም ጋር ያላትን ትስስር ማጠናከሯ ከምዕራቡ ዓለም ለመነጠል በመፈለግ አይደለም የሚለውን አጽንኦት ሰጥተዋል። ዩናይትድ ስቴትስ ኒጀር የነበሩ ወታደሮቿን አጠቃላ ወጣች። የኒጀር የዜና አውታር እንዳመለከተው የአሜሪካ ወታደሮች አጠቃላ ማስወጣቷን የሁለቱም ሀገራት የመከላከያ ሚኒስትር ትናንት ባወጡት የጋራ መግለጫ ይፋ አድርገዋል። የወታደሮቹ መውጣት ሂደት የተጀመረው ባለፈው ግንቦት ወር ነበር። ከወታደሮቹ በተጨማሪ በዋና ከተማ ኒያሚና አጋዴስ ከነበረው የጦር አውሮፕላን ጣቢያም የአሜሪካ ወታደራዊ ቁሳቁሶች ተነስተዋል። እንደ ማሊና ቡርኪና ፋሶ ሁሉ ኒጀርም ከጎርጎሮሳዊ 2023 ሐምሌ ወር ጀምሮ ከሩሲያ ጋር ወታደራዊና ኢኮኖሚያዊ ግንኙነቷን አጥብቃለች። ይህ ዶይቼ ቬለ ነው። ከዶቸ ቨለ ዘናውን ለማጥቃት ዋና ዋናውን በድጋሚ ላሰማችሁ። በደቡብ ምዕራብ ዳርፉር ውስጥ የሱዳን ጦር ባካሄደው የአየር ጥቃት ከአርባ በላይ ሰዎች መገደላቸው ተነገረ። ዩናይትድ ስቴትስ የሱዳን ተቀናቃኝ ኃይሎች በአስቸኳይ ለሰብአዊ እርዳታ መተላለፊያ እንዲያመቻቹ፣ ለውይይትም እንዲቀመጡ ጠይቃለች። የዩናይትድ ስቴትስ ሰው አልባ አውሮፕላን የመን አቅራቢያ መከስከሱም ፔንታገን አረጋገጠ። ቀደም ብለው የየመን ሁቲ ሚሊሻዎች ባለፉት ቀናት በርካታ አውሮፕላኖችን መጥተው መጣላቸውን አስታውቀው ነበር። ሊባኖስ ውስጥ በድምፅና መልእክት መቀበያ መሳሪያ ፍንዳታ የሞቱ ሰዎች ቁጥር ማሻቀቡ እየተነገረ ነው። ዛሬ ከቀትር በኋላም በደቡባዊ ቤይሩት በርካታ ፍንዳታ ደርሷል። ማዕከላዊ አውሮፓን ከሁለት አስርተ ዓመታት ወዲህ ያጥለቀለቀው አስከፊ የጎርፍ አደጋ ከሮማንያ እስከ ፖላንድ ከባድ ውድመት አስከትሏል። ዜናው በዚሁ አበቃ።